ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል ባለፉት አስር ቀናት ብቻ በድምሩ 149 ሰዎች ወንድም እህቶቻችንን፣ ወላጆቻችንን በሞት አጥተናል። በጽኑ ሕክምና ውስጥ ያሉት ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል። ዶክተር ሊያ ታደሰን የሰማናቸው። በኢትዮጵያ በኮቪድ-19 የሚሞቱ ሰዎች መጠን ባለፉት አስር ቀናት ከ20 በመቶ በላይ መጨመሩን የጤና ሚኒስቴር አስታውቋል። ይህንንና የክትባት ስርጭትን የሚመለከት ዘገባ በምሽቱ ይደመጣል። ልጃቸው አምስት ዓመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጆች ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው፣ ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባንኑት። ወይዘሮ አዜብ አታሮን የሰማናቸው በአሜሪካ የሚኖሩ የልዩ ፍላጎት ትምህርት የሚያሻቸው ልጆች ያሏቸው ወላጆች አስፈላጊውን ድጋፍ ያገኙ ዘንድ ምን ማድረግ እንዳለባቸው ሙያዊ ማብራሪያ ይሰጡናል። በምሽቱ እነዚህና ተጨማሪ ጉዳዮቹን ያካተተውን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ይከውናል። በመቀጠል ስመኝ ሸቆዬ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የጎንዮሽ ጉዳቶችን የማስከተል እድል አለው በሚል በቅርብ የወጡትን ሪፖርቶች ተከትሎ ጀርመን፣ ፈረንሳይና ጣሊያን የአስትራዚካ ጸረ ኮቪድ ክትባት መስጠት እንዲቋረጥ ያደረጉ ሀገሮች ዝርዝር ተቀላቅለዋል። ይሁን እንጂ የዓለም ጤና ድርጅት ክትባት መድኃኒቱ አደጋ አያስከትልም ማለቱን ቀጥሏል። በጉዳዩ ላይ አስተያየታቸውን የሰጡት የጀርመኑ ጤና ሚኒስትር ውሳኔው ለቅድመ ጥንቃቄ የተወሰደ እርምጃ ነው ያሉ ሲሆን ይህም ባለፈው ቅዳሜ አንድ ሰው ክትባቱን በወሰደ በአጭር ጊዜ ውስጥ በአንጎል ውስጥ የደም መፍሰስ አደጋ ህይወቱ በማለፉና ሌሎች ሶስት ሰዎች ደግሞ በደም መርጋት ሳቢያ ሆስፒታል ከገቡ በኋላ ኖርዌይ የወሰደችውን ተመሳሳይ እርምጃ የተከተለ መሆኑ ነው። እስካሁን ባለው መረጃ የደረሱት አደጋዎች ከክትባቱ ጋር ይያያዙ ወይም ከህሙማኑ የጠና ህመም ሁኔታ የተነሳ በእርግጠኝነት መናገር የምንችለው ነገር የለም። ትክክለኛውን መንስኤ ለማወቅ ጥልቅ ምርመራ በማድረግ ላይ ነን ሲሉ የኖርዌይ የመድኃኒቶች ተቆጣጣሪ ተቋም ዋና ሐኪም አስረድተዋል። ኮንጎና ኢንዶኔዥያን ጨምሮ ከአውሮፓ ህብረት ውጭም አንዳንድ ሀገሮች የክትባቱ ስርጭት እንዲቋረጥ አድርገዋል። ይሁን እንጂ የዓለሙ ጤና ድርጅት ክትባቱ የደም መርጋት ስለማስከተሉ አንዳችም በምርመራ የተረጋገጠ ውጤት የለ መኖሩን አመልክቶ ሀገሮች ክትባቱን መስጠቱን እንዲቀጥሉ አሳስቧል። በተያያዘ በኢትዮጵያ ካሳለፍነው ቅዳሜ ጀምሮ በሀገር አቀፍ ደረጃ መሰጠት የተጀመረው አስትራዚንካ ክትባት የደም መርጋት የጎን ጉዳት አሳይቷል ተብሎ የወጣውን መረጃ በጥብቅ እየተከታተሉት መሆኑንና ኢትዮጵያ ውስጥ እስካሁን ያስከተለው ችግር አለመኖሩን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቋል። በቀጣይም በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደሚደረግም ተናግረዋል። በተያያዘ በኢትዮጵያ ውስጥ በኮቪድ-19 የሚሞተው ሰው ቁጥር ባለፉት አስር ቀናት ከ20 ከሀያ በመቶ በላይ ማሻቀቡን የጤና ሚኒስትር አስታውቋል። ሚኒስትር መስሪያ ቤቱ አክሎ በአስሩ ቀናት ውስጥ የኮሮና ቫይረስ መተላለፍ መጠን አስራ ሰባት ከመቶ መሆኑንና በእነዚህ ቀናት ውስጥ አስራ ሁለት ሺህ ሰዎች ለቫይረሱ መጋለጣቸውን ገልጿል። ደቡብ ሱዳን ውስጥ ለምግብ እጥረት ለተጋለጡ ስድስት ነጥብ ስድስት ሚሊየን ሰዎች መርጃ የሚውል የ አንድ ነጥብ ሰባት ቢሊየን ዶላር አስቸኳይ እርዳታ ተጠየቀ። ይህን አጣዳፊ እርዳታ ተማጽኖ ያቀረቡት በደቡብ ሱዳን የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች አስተባባሪ አሌንዴሁ ሲሆኑ መስሪያ ቤታቸው ለዚህ የአውሮፓውያን 2021 ዓ ም ለደቡብ ሱዳን የምግብና ሌሎችም ችግሮች ያዘጋጀውን ምላሽ ዛሬ ይፋ አድርጓል። የመንግስታቱ ድርጅት ከፍተኛው የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ በተለያዩ አጎራባች ሀገሮች ለተጠለሉ ሁለት ነጥብ ሁለት ሚሊየን ደቡብ ሱዳናውያን ስደተኞች መርጃ የሚውል የ አንድ ነጥብ ሁለት ቢሊየን ዶላር ድጋፍ ተማጽኗል። በሰሜን ናይጄሪያ ውስጥ በትላንትና ሁለት ሶስት የአንደኛ ደረጃ ትምህርት ቤት መምህራን በታጣቂዎች ተጠልፈዋል። ቀደም ብሎም ከአራት ቀናት በፊት በካዱና ክፍለ ግዛት በርካታ ተማሪዎች ከትምህርት ቤታቸው መጠለፋቸው አይዘነጋም። ትላንት ታጣቂዎቹ ሬማ የምትባለው ከተማ የሚገኘውን ትምህርት ቤት በሞተር ብስክሌተኞች ሆነው በወረሩት ወቅት ተማሪዎች ሮጠው ሲሸሹ መምህራኑን ጠልፈው እንደወሰዷቸው ባለስልጣናቱ ገልጸዋል። በሰሜንና ማዕከላዊ ናይጄሪያ ሽፍቶች ተብለው የሚገለጹት ብዙውን ጊዜ ማስለቀቂያ ገንዘብ የሚጠይቁ ወንጀለኞች ባለፉት ሶስት ወራት ውስጥ መምህራንን ሲጠልፉ ወይም በትምህርት ቤቶች ውስጥ የጠለፋ ተግባር ለመፈጸም ሲሞክሩ የትላንቱ ለስድስተኛ ጊዜ መሆኑ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትር ሎይድ ኦስተን ፓሲፊክ ተሻጋሪ አጋርነትን ለማጠናከር በታለመ ጉዟቸው ጃፓንን እየጎበኙ ናቸው። ሁለቱ የዩናይትድ ስቴትስ ከፍተኛ ባለስልጣናት የመጀመሪያቸው በሆነው ከፍተኛ የዲፕሎማሲ ጉዞ በቶኪዮ ከጃፓን አቻዎቻቸው ጋር እየተነጋገሩ ናቸው። የጉዟቸው ዓላማ ቻይና አቋሟን እያፈረጠመች ባለችበትና ሰሜን ኮሪያም ጠባጫሪነቷን እያባባሰች ባለችበት በዚህ ወቅት የዩናይትድ ስቴትስን ፓሲፊክ ተሻጋሪ አጋርነት ይበልጡን አስረግጦ ለማሳየት መሆኑ ተገልጿል። ሁለቱ የአሜሪካ ከፍተኛ ባለስልጣናት ከጃፓን የውጭ ጉዳይ ሚኒስትር ቶሺሚትሱ ሞቴጊ እና የመከላከያ ሚኒስትሩ ኖቡ ኮሺ ጋር የተወያዩ ሲሆን ነገረቡ ደግሞ ለተመሳሳይ ተልዕኮ ወደ ደቡብ ኮሪያ ሶል እንደሚያመሩ ታውቋል። አድማጮች፣ ለሰዓት የያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝ፣ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ ልዩ መርሃ ግብርም ነው። ወደ ቀዳሚው ጉዳይ እንሻገር። በኢትዮጵያ በኮቪድ-19 የሚሞተው ሰው መጠን ባለፉት አስር ቀናት ከ20 በመቶ በላይ መጨመሩን የጤና ሚኒስቴር አስታውቋል። በእነዚህ አስር ቀናት ውስጥ በቫይረሱ የሚያዙ ሰዎች ቁጥር 17 ከመቶ መሆኑ ሲገለጽ በ17 ቀን ብቻ 120 ሰዎች በቫይረሱ ተይዘዋል፣ ተብሏል። በሌላ በኩል ባለፈው ቅዳሜ በሀገር አቀፍ ደረጃ መሰጠት የተጀመረው ክትባት ቀጥሏል። በተለያዩ ዓለም ሀገራት ላይ ክትባቱ የደም መርጋት ችግር አስከትሏል ተብሎ እየወጣ ያለውን መረጃ አስመልክቶ ዶክተር ሊያ ታደሰ ጥብቅ ክትትል ይደረጋል ሲሉ ተናግረዋል። ጸሐይ ዳምጠው ተጨማሪ አላት። ባለፉት አስር ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 149 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጿል። የቫይረሱ ስርጭት እየከፋ መሆኑንም ሚኒስትሯ አስታውቋል። ወረርሽኙ ከጀመረበት ጊዜ አንስቶ ትልቁን የበሽታው የመያዝ ምጣኔ ወይም ፖዚቲቪቲ ሬት እንደዚሁም በአንድ ቀን የበሽታው የተያዙ ሰዎች መጠንና በጽኑ ህሙማን የሚገኙ ህሙማን ቁጥር እንደዚሁም ከፍተኛው ሞት በዚህ ባለፈው ሳምንት ውስጥ ነው የተመዘገቡት። በመቶኛ ከአስር በታች የነበረው በቫይረሱ የሚያዝ ሰዎች ቁጥር አሁን ባለው ደረጃ እስከ 17 ከመቶ በአማካይ እንግዲህ ከመቶ ሰው 17 ሰው ቫይረሱ ወደ መገኘት አሻጥቧል። እስካለፈው ቅዳሜ ብቻ በነበሩት አስር ቀኖች ከ12 ሺህ በላይ ሰዎች በቫይረሱ መያዛቸው በምርመራም ተረጋግጧል። ባለፉት አስር ቀናት ብቻ በድምሩ 149 ሰዎች ወንድም እህቶቻችን ወላጆቻችንን በሞት አጥተናል። በጽኑ ህክምና ውስጥ ያሉ ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ450 በላይ ደርሷል። ባለፈው እንደገለጽነው የአስር ቀናት የሞት መጠን ወደ 123 አካባቢ ነበር። በዚህኛው አስር ቀናት ደግሞ ሞቱ ወደ 149 አድጓል። እንደዚሁም ለኮቪድ ታማሚዎች የሚሆኑ በሀገር አቀፍ ደረጃ ያሉ የጽኑ ህሙማን ክፍሎቻችን መሙላት የመተንፈሻ መሳሪያዎች መያዝና የኦክሲጅን እጥረቶች ማጋጠምም እየገጠሙ መሆኑ እንግዲህ ይህን ሁኔታ በየጊዜው ለህዝብም ሆነ ለሚመለከተ አካላት እያሳወቅን ቢገኝም በመከላከል ስራ ላይ ግን የሚፈለገውን ያህል ለውጥ ሊመጭ አለመቻሉ አሳሳቢ ብቻ ሳይሆን የሚያስጨንቅ ጉዳይ ነው። የመተንፈሻ እገዛ መሳሪያዎችና የኦክሲጅን እጥረት መከሰቱን ዶክተር ሊያመልክተው ኮሮና ቫይረስ እንዳይተላለፍበት ሰው ሊያደርገው የሚገባው ጥንቃቄ የመዘናጋቱ ሁኔታ ከማሳሰብም በላይ የሚያስጨንቅ ነው። አላስፈላጊ ዋጋ እያስከፈለን ነው ብለዋል። የኮሮና ቫይረስ መከላከያ እርምጃዎች እንዲተገበሩና ህግ አስከባሪ አካላትም ጥብቅ ቁጥጥር እንዲያደርጉ ሚኒስቴሯ ጥሪ አቅርበዋል። የኮቪድ አስራ ዘጠኝ በጥቂት ቀናት ውስጥ ከቁጥጥር ውጭ ከመሆኑ በፊት ሁላችንም፣ እያንዳንዱ ግለሰብ፣ ባለድርሻ አካላትም ግዴታቸውን እንዲወጡ ካለው ሁኔታ አኳያ የህክምና ማዕከላቱን የማጠናከር ስራ እንደ ጤናው ዘርፍ ጎን ለጎን ስራዎቹ የሚቀጥልም ሆኖ ማህበረሰቡ ግን የጉዳዩን አሳሳቢነት በመረዳት የጥንቃቄዎች ዘዴዎችን መተግበር መጠናከር አለበት። ህግ አስከባሪ አካላቶችን ማስተማርና እርምጃ መውሰድን ማጠናከር ያለባቸው በስራ ይሆናል። ህግ አካላት ጋር ህግ ማስከበር ስራውን ማጠናከር ያስፈልጋል። አስተማሪ በሆነ መንገድ ተግበራውን በሚያሻሽል መንገድ፣ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት መዘርጋት አለበት በሚል ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ፣ ሌሎች ሀገሮች ላይ የሚደረጉ የተለያዩ ምሳሌ፣ የገንዘብ ቅጣቶችን መተግበር፣ እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን? ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡም በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው። በሌላ በኩል በብዙ ሚሊዮን የሚቆጠሩ የዓለም ሕዝብ በክትባትነት ወስዶታል የተባለው አስትራዜኒካን በተመለከተ በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚለው መረጃ ላይም ዶክተር ሊያ መልስ ሰጥተዋል። አሁን መስጠት የተጀመረው የክትባት አይነት ከዚህ ቀደም እንደተገለጸው አስትራዜኔካ የተሰኘው ክትባት ነው። ይህንን ክትባት አስመልክቶ በተለያዩ የዓለም አቀፍ ሚዲያዎችም ላይ እየተገለጸ እንዳለው በአንዳንድ ሰዎች ላይ ከደም መርጋት ችግር ጋር የደም መርጋት ችግር ሊያስከትል ይችላል በሚል ስጋት አንዳንድ ሀገሮች ለጊዜው ያቆሙ ቢሆንም ይህንን መረጃ የማጥራት እና በተለይ እንደ ሀገር አቀፍ ደረጃ ያሉን የተመራማሪ የሕክምና ቡድኖችም እያደረጉ ያሉ ማጣራቶች እንዳሉ ሆነው እስካሁን ባለን መረጃ በአጠቃላይ እነዚህ የተከሰቱት ጥቂት ክስተቶች ከክትባቱ ጋር ግንኙነት እንደሌላቸውና ክትባቱን መስጠት መቀጠል እንዳለበት የዓለም ጤና ድርጅት የአውሮፓ ህብረትና የእንግሊዝ መድኃኒት ጥናትና ቁጥጥር ባለስልጣንም በይፋ አስታውቀዋል። አሁንም አስትራዜነካ ክትባቱ በብዙ ሀገራት ላይ በመሰጠት ያለ ክትባት ሲሆን በአውሮፓ ብቻም እስካሁን ከአስር ሚሊዮን በላይ ሰዎችም ክትባቱን ወስደዋል ስለዚህ በሀገራችንም በአጠቃላይ በጤናው ዘርፍ በተለይም በምግብና መድኃኒት ቁጥጥር ባለስልጣን እነዚህ ተጓዳኝ ችግሮች እንዳይኖሩ ጥብቅ ክትትል እየተደረገ መስጠቱን የምንቀጥል ይሆናል ክትባቱ ተጓዳኝ ጉዳት እንደሌለው የገለጹት ዶክተር ሊያ ታደሰ በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደምደረግም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። በአሜሪካን ሀገር ልዩ ፍላጎት ያላቸውን ልጆች የሚያስተምሩ አካታች ትምህርት ቤቶች በስፋት ቢኖሩም ኢትዮጵያን ወላጆች በሚኖራቸው የገንዘብ እጥረት ወይም የቅርብ ክትትል ማነስ ምክንያት ልዩ ፍላጎት ያላቸው ልጆቻቸው የሚገባቸውን ድጋፍ ላያገኙ እንደሚችሉ በልዩ ፍላጎት ትምህርት ዙሪያ የሚሰሩ ባለሙያዎች ይገልጻሉ። እነዚህ ወላጆች ለልጆቻቸው ስኬት ምን ማድረግ አለባቸው? ከትምህርት ቤቶችስ ምን አይነት ድጋፍ ይጠበቃል? በሚለው ሀሳቦች ዙሪያ ስመኝቸ ቆዬ በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ የሆኑትን ወይዘሮ አዜብ አታሩን አነጋግራ ተከታዩን አሰናድታለች። ከሁለት ሳምንት በፊት ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች ተገቢውን ትምህርት የሚያገኙበት አካታች ትምህርት ቤቶች ባለመኖራቸው እንዲሁም በወላጆቻቸውና በማህበረሰቡ የእውቀት ማነስ ምክንያት የሚያጋጥሟቸውን ተግዳሮቶች ወላጆችና ባለሙያዎችን አነጋግረን አቅርበን ነበር። በዚህ ጉዳይ ላይ ያናገርናት ወላጅናት አልማዝ ጥላሁን የኦቲዝም ተጠቂ የሆነው የ16 ዓመት ልጇን የምትልክበት ትምህርት ቤት በማጣቷ እየደረሰባት ያለውን ችግርና ተስፋ መቁረጥ እንዲህ ስትል አካፍላን ነበር። ትምህርት ቤት እንደ ሌሎቹ ልጆች የአካባቢ ትምህርት ቤት ነው ያስገባሁት በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል። ከሌላው ልጆች የተለየ ሲሆን እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ አንዱ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩሉ አይሄድም፣ እኩሉ አይጽፍም። የግድ ሰፖርቱ ያስፈልገዋል። እንደዛ ደግሞ ማንም ያንን የሚያደርግ የለም። ሌሎችን ማስተማር ነው እንጂ ያለባቸው ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም ትንሽ እሱ ላይ ነው ችግሩ ልዩ ፍላጎት ያላቸው ልጆች ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስና የተለየ የመማር ማስተማር ሂደት ይፈልጋሉ። በዛሬው ዝግጅታችን ታዲያ እነዚህ መሰረታዊ ፍላጎቶች ተሟልተው በሚገኙበት አሜሪካን ሀገር የሚኖሩ ኢትዮጵያዊ ወላጆች በሚሰጡት አገልግሎቶች ምን ያክል ተጠቃሚ ሆነዋል? በጉዳዩ ላይ ያላቸው ግንዛቤስ ምን ያክል ነው? ስንል በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ የሆኑትን ወይዘሮ አዜብ ኢታሮን ጠይቀናቸዋል። የሚገርምሽ ነገር እዚህ ያለው ህብረተሰብ በእርግጥ የተሻለ እውቀት አለው። ግን በጣም ብዙ ልጃቸው አምስት ዓመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጆች ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው፣ ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባልኑት ምን ሆነሽ ነው ስል እኔ በቃ ወንድምሽም እንዲህ ነበር አለችኝ እናቴ። አይ ጓደኞች በሙሉ ዲረ ደህና ነው ጤናኛ ነው ልጆች ምን ሆነሽ አላሉኝ። ወይም በአብዛኛው ይቅርታ አድርጎልኝ ባሎች እንዳትቀየሙኝ፣ ግን አባቶች ይህን ነገር መቀበል አይችሉም። በጣም ከባድ ነው ለአባቶች ይህን ነገር መቀበል። በጣም ያሳዝናል። በአሜሪካንም ሀገር ብዙዎች አይመጡም። ሰፖርት ግሩፕ አለን የኢትዮጵያንና ኤርትራ እናቶች እና አባቶች፣ እዛ ግሩፕ ውስጥ ያለው ብዙ ሰው አዌርነስ አለው። ግን ብዙዎቹ ሲናገሩ ሌት ነው ያወቅነው የሚሉት እዚህም ሀገር ሆነው በአሜሪካን ሀገር ልዩ ፍላጎት ኖሯቸው የሚወለዱ ህጻናት ከአንድ አመት ከስድስት ወራቸው ጀምሮ ልዩ ክትትል ማግኘት ይጀምራሉ። ሁሉም የመንግስት ትምህርት ቤቶች አካታች በመሆናቸውም ወላጆች ትምህርት ቤት የማግኘት ችግር አይገጥማቸውም። የአሜሪካ መንግስት ለልዩ ፍላጎት ትምህርት ብቻ በየአመቱ አስራ ሶስት ቢሊዮን ዶላር እንደሚያወጣም ወይዘሮ አዜብ ያስረዳሉ። አንዴ የልጁ አምስት አመት ሲሞላው ወይ ቤት አስተምራለሁ ነው ብለሽ የምታስተምሪበትን ዶኪመንት ማሳየት አለብሽ። አለበለዛ ትምህርት ቤት መግባት አለበት ልጁ። ምንም አይነት ልጅ ሁሉ ልጅ እኩል ነው። እነዚህ ልጆች የሚያስተምሩ ሰዎች በደንብ ትሬንድ የሆኑ ሰዎች ናቸው። ሁሉ ልጅ ችግር ያለው ልጅ ስፔሻል ኤጁኬሽን ውስጥ አይገባም። ሀያ አምስት ፐርሰንት ግን በተለያየ አስራ ሶስት አካባቢዎች አሉ። ማንኛውም ልጅ ያ ዲሴብሊቲ ካሉ ዲሴብሊቲ ማለት ኦቲዝም እና ዳውን ሲንድሮም ፊት ለፊት የሚታየው እሱ ብቻ አይደለም። ችግር ባላቸው አሁን ለምሳሌ ውጭ መሮጥ ምናምን የሚያቀተው ልጅ ሞር ፊዚካል ስትሬንግዝ ሎ የሆነ ልጅ ከሆነ የሰውነት የአካል ጉልበትናው ዊክ የሆነ ልጅ ከሆነ ፊዚካል ቴራፒ አለ። ትምህርት ቤት ውስጥ የሚንተባተብ ሚኮላተፍ ከሆነ አፉን በደንብ ያልፈታ ከሆነ ወይም አርቅቆ መናገር የማይችል ከሆነ ስፒሽ ቴራፒ አለ። ፋይን ሞተር ደግሞ በእጁ ይዞ በደንበኛ ስክሪፕቶ ይዞ ማይጽፍ ልጅ ከሆነ ኦኪፔሽናል ቴራፒ አለ። ከዛ በኋላ እንግዲህ ለርኒንግ ስብለት ያለው ጫለ እኛ አገር ብሮ ደደብ ነው እሱ ትምህርት አይገባው የምንላቸው እነሱ ደግሞ እንደ አቅማቸው እንደ አቅማቸው ኢቫሉዌት ይደረጋሉ። ሁሉ ልጅ አሰስ ተደርጎ ነው በጎደለው ቦታ ላይ የሚሞላ ኢንዲቪጁዋላይዝድ ኤጁኬሽን ፕላን ይወጣል። አይ ኢ ፒ እና በዚያ መሰረት ማስተማሪዎቹ ያስተምሩ። ልዩ ፍላጎት ባላቸው ልጆች የትምህርት አሰጣጥና ድጋፍ ዙሪያ ትልቁ ስህተት ሁሉንም በአንድ አይነት መልኩ ለመርዳት መሞከር መሆኑን ወይዘሮ አዜብ ጨምረው ያስረዳሉ። ስፔሻል ኒድስ ነው ስለተባለ ሁሉ ልጅ አንድ ነው ማለት አይደለም። ኦቲዝምም ተ ዋይድ ስፔክትረም ማይልድ አለ፣ ሞዴሬት አለ፣ ሰቪር አለ። ሶ በልጁ አቅም ልክ ነው የሚማረው ማለት ነው። አንዳንዶቹ ልጆች ገብተው ከሌሎቹ ልጆች ጋር እንደ ማንኛውም እየተማሩ ከክፍል እየተወሰዱ ለለብጃ ይረዳሉ፣ ወይም ያቺ የስፔሻል ኤጁኬሽን አስተማሪዋ እዛ ክፍል ውስጥ ዋናው ክፍል ውስጥ ጀነራል ኤድ ውስጥ ትገባና ትረዳለች። ከዛ ኋላ ደግሞ ሙሉ በሙሉ ብቻቸው እነሱ ብቻ መማር ያለባቸዋለ። እሱም ቢሆን እንኳን ሞደሬት አፌክትድ የሆኑት መጽሐፍ ይችላሉ፣ ትንሽ ማንበብ ይችላሉ። ግን ያነበቡትን ነገር መልሰሽ ብትጠይቂያቸው አይገባቸውም። እነዚህ ልጆች ከነዛ ቁጭ ከሚሉት ጋር ብታስቀምጫቸው ይረብሻሉ። ስለዚህ መጀመሪያ ቢሄቪያቸው ላይ መሰራት አለበት። ከዛ እንደገና ሰቪርሊ አፌክትድ የሆኑ አሉ። እና እነሱ ሞር ኦፍ ላይፍ ስኪል ነው መማሪያ ያለባቸው። ትምህርት ላይ ጊዜ አታጠፊም፣ ስለዚህ ጎበዞች ናቸው። ሌላ የሚማሩት ነገር አለ። ሂሳብና ሪዲንግ ኖ ማተር ዋት ሁልጊዜ አስፈላጊ ነው። ገንዘብ መቁጠር እንዲያውቁ፣ ገንዘብ መልስ መቀበል እንዲችሉ ማንበብ እንዲችሉ ስማቸው መጻፍ እንዲችሉ ስራ ቢቀጠሩ ፎርም መሙላት እንዲችሉ ይህን ይህን ላይፍ ስኪል ነው ይሄን ይማራሉ። ከዚህ ጋር ግን አብረው ራሳቸውን ችለው መልበስ፣ ራሳቸውን ችለው መብላት፣ ራሳቸውን ችለው ውጭ ወጥቶ መግባት፣ መንገድ ማቋረጥ፣ ባኞ ቤት መጠቀም ራሳቸውን ችለው እነዚህ እነዚህን የመሳሰሉትን ላይፍ ስኪል ይማራሉ። ኢቨን ስፔሻል ኤጁኬሽንን ቢሆን በጣም ብዙ ክፍል አለው። ሌላው በአሜሪካን ሀገር የሚኖሩ ወላጆች ዘንድ የሚታየው ችግር ልዩ ፍላጎት ያላቸው ልጆቻቸውን ትምህርት ቤት ከላኩ በኋላ ክትትል ያለማድረግ ነው። ወይዘሮ አዜብ በቂ ትምህርት ቤቶችና እገዛ ባለበት አሜሪካን አገርም ቢሆን የልጆቻቸውን ጉዳይ ለትምህርት ቤቱ ወይም ለአስተማሪው ብቻ መተው ስኬታማ እንደማያደርግ ያሰምሩበታል። አንቺ ለልጅሽ አድቮኬት ማድረግ አለብሽ አስተማሪዋ እንዴት አድርጋ ትምህርት ብታቀርብ ልጅሽ እንደሚገባው መገብተሽ እኩል መብትሽ ልጄን የምታስተምሪበት መንገድ ልክ አይደለም። ልጄ የሚገባው ትምህርት በዚህ መንገድ የምታስተምሪው ነው። እኔ ቤት በዚህ በዚህ ስመራው በደንብ ነው የሚለው ብልሽ አስተማሪ ጋር እንደሄድ ከትምህርት ቤት ጋር ያንቺም ድምፅ ተሰሚነት ኖሮት፣ ምክንያቱም ማንም ሰው ከልጁ ከእናትና አባት በላይ ልጁን የሚያቅሰው የለም። እዚህም ሀገር ያለው ወላጅ ዝም ብሎ እንደ ኢትዮጵያ ይመስለውና ትምህርት ቤቱን ያምናል። አይሰራም። ላስት ይር ስሙን አይጽፍ እንደሆነ ዘንድሮ ስሙን መጻፍ አለበት። ፕሮግረስ ማሳየት አለበት። ፕሮግረስ አላረገም፣ እዛው ነው። ትምህርት ቤቱ አይችልም። ልጁ ፕሮግረስ ካደረገ ፌል ያደረገው ልጁ ሳይሆን ትምህርት ቤቱ ነው። ይህንን ወላጆች እዚህም የሚኖሩ ወላጆች ይህን ማወቅ አለባቸው። የምታስተምሩበት መንገድ ያልሰራው ስትራቴጂያቸው ልክ ስላልሆነ ነው። ቀይር ብለሽ ይህም ተከራከር ና ይቀይር ልሻል ማንኛውም የሰው ልጅ በትክክለኛ መንገድ ትምህርትና ድጋፍ ካገኘ ሊሻሻልና ስኬት ላይ ሊደርስ ይችላል የሚሉት ወይዘሮ አዜብ በተለይ የተሟላ አገልግሎት ባሉባቸው አካባቢዎች የሚኖሩ ወላጆች ልዩ ፍላጎት ያላቸው ልጆቻቸውን ከህፃንነት እድሜያቸው አንስቶ ተገቢውን ድጋፍና አገልግሎት እንዲያገኙ በማድረግ በቤት ውስጥም በቂ ክትትል በመስጠት ለራሳቸው ብቻ ሳይሆን ለቤተሰባቸው እና ለማህበረሰቡ የሚጠቅሙ ልጆች ማፍራት ይችላሉ ሲሉ ምክራቸውን ለግሰዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የናይጄሪያ ለውጥ አራማጆች ወሲባዊ ጥቃት አድራሾችን የሚቆጣጠር ስርዓት እንዲዘረጋ በሞት ወት ላይ ይገኛሉ። ይህንን እንቅስቃሴ እንዲጀምሩ የገፋቸው ምክንያት ደግሞ የኮቪድ-19 ወረርሽኝ ከተከሰተ ወዲህ በሀገሪቱ እየተባባሰ የመጣው ጾታዊ ጥቃት ነው። የፊያንግ ኢታንግን ዘገባ እንደሚከተለው እናሰማችኋለን። የማግደሌን ሳምቦ የአራት ዓመት ሴት ልጅ መስከረም ወር ላይ በአንድ ጎረቤቷ ሁለት ጊዜ ተገዳ ተደፍራለች። የምትኖርበት ማኅበረሰብ የመጀመሪያውን አስገድዶ መድፈር ጉዳይ ከደፋሪዋ ጋር በመደራደር አፍኖታል። ማግደሌን ግን ምንም ዓይነት ገንዘብ አልቀበልም ብላለች። ከሁለተኛው ጥቃት በኋላ ደግሞ ወደ ፖሊስ ጣቢያ በመሄድ አስገድዶ ደፋሪው እንዲያዝ አስደርጋለች። ስለ አስገድዶ መድፈር ዝም የምትሉ ከሆነ በፈጣሪ ስር እኔ ግን ዝም አልልም አልኳቸው። የናይጄሪያ የለውጥ አራማጆች እንደሚናገሩት ማኅበረሰባዊ ማሸማቀቅና ጾታ ዘመም አስተያየቶች ወንጀል ፈጻሚዎችን ከማስቀጣት ይልቅ ተጠቂዎችን ዝም ለማስባል እየዋሉ ነው። ፋንሚ ፓራማላም ከለውጥ አራማጆች መካከል አንዷ ናት። ወደ ልማዳዊ አመለካከታችን ስንመጣ የአመለካከት ለውጥ ያስፈልገናል። ወንዶች የበለጠ ጠቃሚ ዋጋና መብት ያላቸው እንደሆኑ የሚመለከት የወንዶችን ሁለንተናዊ የበላይነት የሚያበረታታ ወንድን የሚያገን ባህል አለን። ይሄ እልባት ሊያገኝ ይገባል። በዚህ ወር ናይጄሪያን የጎበኙት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ በሀገሪቱ ያስገድደው መድፈር ወንጀል በሦስት እጥፍ መጨመሩን አጢነዋል። የኮቪድ-19 እንቅስቃሴ ገደብ ከተጣለ በኋላ ደግሞ ጥቃት የደረሰባቸው ቁጥር 3600 ደርሰዋል። ከእነዚህ መካከል ግማሹ ሴቶች ሲሆኑ ዕድሜያቸውም ከ18 ዓመት በታች ነው። ሱምቦ ዲ አቦዴ የሕፃናት ጥበቃ ባለሙያ ናቸው ከዩኒሴፍ ናይጄሪያ ያለን መረጃ 1657 ሕፃናት በአሉታዊ መልኩ ጫና እንደደረሰባቸው ያሳያል። ለተለያዩ ጥቃቶች ተጋልጠዋል። 1501 የሚሆኑ ሴት ሕፃናት አብዛኞቹ ወሲባዊ ጥቃት ደርሶባቸዋል። የናይጄሪያ መንግስት ጉባኤ ሰኔ ወር ላይ በልጃገረዶችና ሴቶች ላይ የሚቃጡ ወሲባዊ ጥቃቶችን አስመልክቶ የአስቸኳይ ጊዜ አዋጅ አውጀዋል። የወሲባዊ ጥቃት መዝጋቢ ማህደር እንዲዘጋጅም ጥሪ አድርጓል። የለውጥ አራማጇ ፋንሚ ፓራ ማለም በድጋሚ በጣም አሳሳቢ የሆነ የመረጃ ክፍተት አለ። የምናገኘው መረጃ የተገነጣጠለ ያልተደራጀና አንደኛው ከአንደኛው ጋር የተደባለቀ ነው። ወይ ጥቃት አድራሾች መዝገብ የታለመለትን እንዲያበረክት የተቀናጀ ሀገር አቀፍ የመረጃ ቋት ያስፈልገናል። ናይጄሪያ ከአንድ ዓመት በፊት በታሪኳ የመጀመሪያ የሆነውን የወሲብ ጥቃት አድራሾች ሀገር አቀፍ መዝገብ ይፋ አድርጋለች። የሀገር ውስጥ የዜና ተቋማት እንደሚሉት ግን የአስቸኳይ ጊዜ አዋጅ ቢታወጅም ከ36 ግዛቶቿ መካከል የመዝገባ ሂደቱን የጀመሩት ሶስቱ ብቻ ናቸው። ሱዳን ዋና ከተማ ካርቱም ውስጥ ለብዙ ዓመታት በስደት የቆዩ ኢትዮጵያውያን አገሪቱ ያለችበት ሁኔታ ሕይወታቸውን እንዳከበደው የማግለል አድራጎቶች እንደሚፈጸምባቸው እየተናገሩ ነው። ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ያቀረቧቸው አቤቱታዎች ምላሽ እንዳላገኙም ገልጸዋል። ስደተኞቹንና የኮሚሽነሩን ተጠሪዎች ያነጋገረው ገልሞ ዳዊት ነው። በመቀጠል ዝርዝሩን ይነግረናል። ሱዳን ውስጥ የተከሰተውን የፖለቲካ ቀውስ ተከትለው እየደረሰብን ነው ለሚሉት ችግር ሁሉ ካርቱም የሚገኙ ኢትዮጵያውያን ስደተኞች ለተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ጥያቄያቸውን ያቀረቡት ከወራት በፊት መሆኑን ይናገራሉ። ከሌሎች አምስት ሀገሮች ስደተኞች ጋር ሆነው ካርቱም በሚገኘው የኮሚሽነሩ መስሪያ ቤት ፊት ለፊት ተጠልለው አቤት ቢሉም መልስ አለማግኘታቸውን ለቪኦኤ ተናግረዋል። ወይዘሮ ለምለም ደረጀ ሱዳን ውስጥ ከ ሰላሳ ዓመታት በላይ የኖሩ ኢትዮጵያዊት ስደተኛ ናቸው። ከቤተሰባቸው ጋር ለአመታት ዘለቀው የስደት ኑሮ ስለከበዳቸው ወደ ተባበሩት መንግስታት የስደት ጉዳዮች ቢሮ መሄዳቸውን ይገልጻሉ። ይህን ስንሄድ ቀጠሮ ነው የሚሰጡን ቀጠሮ ነው በቃ ሶስት ወር አራት ወር እያሉ እያመላለሱን የራሳችን ችግር ለመጠየቅ ይሄድን ህዝቦችን ያገኘው እዛ ወጥቼ ራሱ መኖርን ስለማይቻል በሱዳን ባለው ክብደት ከዛ ሁለት ወር ከሀያ ቀን እንደሞላን በሌሊት አንድ ሰዓት ላይ በፖሊስ አንስተው መዲና ሪያዲያ ይባላል። እዚ መርከዝ አካባቢ ነው። እዛ ና ምትወጣሉ አሁን ሶስት ወር ሊሞላን አስራ ሁለት ቀን የቀረን ነው። አቶ ይማማ አመድና ወይዘሮ ለምለም በካርቱም የዩኤንኤችሲአር ቢሮ ፊት ለፊት ከደቡብ ሱዳን፣ ከኤርትራ፣ ከሶማሊያ፣ ከማዕከላዊ አፍሪካ ሪፐብሊክ፣ ከቡሩንዲ ና ከኮንጎ ከፈለሱ በርካታ ስደተኞች ጋር ጥያቄያቸውን ማቅረባቸውን ተናግረዋል። ዩንችሲር ምላይ ሳይሰታቸው ቀርተው ከቢሮው ደጃፍ ታሳስ 11213 ዓ ም በጸጥታ አስከባሪዎች እንዳስነሳቸው ይናገራሉ። የስድስት ልጆች አባት እንደሆኑና ሱዳን ውስጥ 27 ዓመታት መኖራቸውን የተናገሩት አቶ ኢማም ያሉበት ቦታ ከካርቱም ወጣ ብሎ ባለው የቆሻሻ መጣይ አካባቢ መሆኑን ገልጸዋል። 192 ከሚሆኑ ስደተኞች ቤተሰቦች 53 የሚሆኑት ከኢትዮጵያ የተሰድዱ መሆናቸውን ተናግረዋል። የሁለት ልጆች እናት የሆኑት ወይዘሮ ለምለም በተለይ ቦታው ለሴቶች እና ለህጻናት በጣም ከባድ እንደሆነ ይገልጻሉ እንቅልፍ የሚባል የለም ኮንቲነር ላይ ቀን ቀን ወደ ኮንቲነር ተጠግተን እንውላለን ማታ ማታ ሜዳ ላይ ምንም ርቀት የሌለው ከበድ ነው የምንተኛው ወንዶች እየዞሩ ይጠብቁናል ምግብ የሚመጣልን ነገር የለም ያለንን እቃ እየሸጥን እስካሁን ድረስ እየበላን አሁን ጨርሰናል ምንም ነገር የለም እና ወደፊት እንዴት ነው የምትሆኑት አላወቅንም ወደፊት የሚመጣውን ነገር እኮ ለዛ ነው ሁሉን ነገር የምንጠይቀው ይህን መጥቶ አላየንም ወላ የሱዳን መንግስትም አላየንም። ምንም ነገር የለንም። አሁን ከእጃችን ለመራብ ሳይሆን ለህይወታችን ራሱ ስጋት አለን። ከወራት በፊት ስደተኞች ወደ ሶስተኛ ሀገር ዝውውር ለመጠየቅ መሰብሰባቸውን እንደሚያውቁ የተባበሩት መንግስታት የስደተኞች ጉዳዩ ከፍተኛ ኮሚሽነር የሱዳን ቢሮ ቃል አቀባይ ጁሊያ ራፋኤሌ ተናግረዋል። ዩንችሲር በመላው ዓለም የሶስተኛ ሀገር እድል የሚያስፈልጋቸውን ከአንድ ሚሊዮን በላይ ስደተኞችን ጉዳይ እንደሚከታተል ቃል አቀባዩ ገልጸው ተቀባይ ሀገሮች የተገኘላቸው 22700 ብቻ መሆናቸውን አመልክተዋል። ወደ ሶስተኛ ሀገር እንዲሻገሩ የሚያደርጉት እጅግ የበረታ ችግር ያሉ ስደተኞች መሆናቸውንም የጠቆሙት ራፋይሊ ከፍተኛ ኮሚሽነሩ የስደተኞቹን ደህንነት ከሱዳን ሀገር ውስጥ ጉዳይ መስሪያ ቤት ጋር ሆኖ እየተከታተለ መሆኑንም ገልጸዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። ሰላም ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ሴዩም በመስተንግዶው ኤልያስ አስማራ በቅንብሩ አብረናችሁ ነበር የነገ ሰው በለን ደህና እደሩ